ጋቢና ቪኤ ከአሜሪካ ድምፅ ዋሽንግተን ዲሲ የእሮብ ምሽት ሰኔ 9 2013 ዓ.ም መሰናደውን ጀምሯል። ሰላም ጤነስጥልኝ ስጥልኝ ለምሽቱ ያዝንላችሁን እናስተዋውቃችሁ። ከወራት በፊት መንግስት ሴቶችና ልጃገረዶች በአነስተኛ ዋጋ የንጽህና መጠበቂያ እንዲያገኙ በማሰብ የግብርና የቀረጥ ማሻሻያ ቢያደርግም የንጽህና መጠበቂያ ዋጋ ግን በእጥፍ ማደጉ ተሰምቷል። አገር ውስጥ የሚያመርቱ አምራቾች ያቀረቡት ግብዓት ከቀረጥ ነጻ እንዲሆን ነው የተደረገው። የሰማችሁት በገንዘብ ሚኒስቴር የግብር ፖሊሲ ዳይሬክተር ዳይሬክተር የሆኑትን አቶ ሙላይ ወልዱን ነው። ማሻሻያው ተግባራዊ መሆኑን ነግረነዋል። ታዲያ የንጽህና መጠበቂያ ዋጋው ለመናረ የሚለውን ለመፈተሽ ሞክረናል። ጊዜው ስለሚያስፈራ ፈራ ተባ እየተባለ የሚጻፍበት ጊዜ ነበረ። ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የሰማችሁት አበይ ቶክቻው ነው። በቅርቡ ወደ ሀገር ተመልሶ በመግባት በማህበራዊ ሚዲያ አውታር አማካኝነት ነጻ ሀሳቦችን እያበረታታ ነው። የጋቢና ቪኤ እንግዳ አድርገነዋል። ሌላ ወጣት የካርቱን ስዕል ባለሙያም ጋብዘናል። ሙዚቃም ይኖረናል። ኤደን ገረመው በመስተንግዶው፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ እናመሻለን። አሁን ከሀብታሙ ስዩም ጋር እተዋቸዋለሁ። አመሰግናለሁ ኤደን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ኃላፊ በሰሜን ኢትዮጵያ ትግራይ ክልል እርዳታ የሚዳረስበት ሂደት ካልተሻሻለ ካላደገና በተገቢው መንገድ በገንዘብ ካልታገዘ በ1977 ተከስቶ ከአንድ ሚሊዮን በላይ ሰዎችን የፈጀው ረሃብ ዳግም ሊፈጠር እንደሚችል በትናንትናው ዕለት አስጠንቅቀዋል በአሁኑ ጊዜ ትግራይ ውስጥ ረሃብ አለ ሲሉ ማርክ ሎኮክ የተባሉት ኃላፊ በግል በተደረገ መደበኛ ያልሆነ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ መግለጻቸውን ቪኦኤ የተመለከታቸው የጽሑፍ ማስታወሻዎች ያሳያሉ። ኃላፊው የትግራይ አስተዳደር የተከሰተውን ሞትና ረሃብ በተመለከተ መረጃዎችን ይፋ አድርገዋል። በትግራይ ብቻ ሳይሆን በአፋርና አማራ ስፍራዎችም በቀጣይ ወራት ሁኔታዎች ሊባባሱ ይችላሉ ሲሉም አክለዋል። ባለፈው ሳምንት ከተባበሩት መንግስታትና አጋር የረድኤት ድርጅቶች ድጋፍ ለማዳረስ ያግዝ ዘንድ የተኩስ አቁም እንዲደረግ ጥሪ ቀርበዋል የተሰማው በትግራይ 350 ሺህ የሚሆኑ ሰዎች በረሃብ ሁኔታ ውስጥ እንደሚገኙ፣ ተጨማሪ ሁለት ሚሊዮን ደግሞ ወደ ረሃብ አደ ጋር እየተቃረበ መሆኑ ይፋ ከተደረገ በኋላ ነው። የተቀናጀ የምግብ ዋስትና ክፍል የተሰኘው ተቋም በአጠቃላይ ከ5.5 ሚሊዮን በላይ ህዝቦች በትግራይና አጎራባች የአማራና አፋር ስፍራዎች በቀውስ ደረጃ ላይ ለሚገኝ የምግብ እጥረት መዳረጋቸውን ይፋ አድርገዋል። የታይዋን መከላከያ ሚኒስትር ቻይና 28 የጦር አውሮፕላኖች በአየር ግዛቴ ውስጥ አብረራለች ሲል ከሷል። የተለያዩ ተዋጊ ጄቶችና ቦምብ ጣይ አውሮፕላኖች የደቡብ ምዕራብ ክፍል ታይዋን የአየር ግዛትን መጣሳቸውን ሚኒስቴሩ ገልጿል። በአጸፋው ታይዋን በርካታ አውሮፕላኖችን አሰማርታለች፣ የአየር መቃወሚያ ስርዓቷንም ጠምዳለች። ቻይና በራስ ገዟ ታይዋን ደሴት ላይ ጫና ለመፍጠር በተደጋጋሚ የጦር አውሮፕላኖችና የጦር መርከቦችን አስጠግታለች። በሚያዚያ ወር ቤጂንግ ወደ ታይዋን አየር ግዛት 25 የጦር አውሮፕላኖችን ልካለች ትሰራለች። የቻይና መንግስት ቃል አቀባይ ሀገራቸው ይህንን ተልዕኮ የፈጸመችው የቡድን ሰባት ሀገራት እሁድ ዕለት ጉባኤያቸውን ሲያጠናቅቁ የታይዋን ባህረ ሰላጤን ውጥረት ለመፍታት የሰላማዊ እልባት ጥር የቀረበበት መግለጫ በማውጣታቸው ምላሽ መሆኑን ተናግረዋል። ቃል አቀባዩ የቡድን ሰባት አገራት በቻይና የውስጥ ጉዳይ እየገቡ ነው ሲሉም ወቅሰዋል። ምንም እንኳን ታይዋን ከአውሮፓውያኑ 1949 የቻይና እርስ በርስ ጦርነት በኋላ ራስ ገዝ ብትሆንም ቤጂንግ ግን አሁንም ድረስ እንደ ግዛቷ ትቆጥራታለች። ቻይና የጦር ኃይልን ጨምሮ ታይዋንን ለመቆጣጠር ማናቸውም አስፈላጊ እርምጃዎችን እንደምትወስድ ተናግራለች። ሳውዲ አረቢያ በትናንትናው ዕለት በአናሳ ሺያዎች በተፈጸመ ጸረ መንግሥት ነውጥ ውስጥ ተሳታፊ ነው ባለችው ወጣት ላይ የሞት ቅጣት ፈጽማለች። አንድ የመብት ተሟጋች ድርጅት ግን የፍርድ ሂደቱ እንከኖች የነበሩበት ነው ሲል ተቃውሞ አሰምተዋል። የ16 ዓመቱ ሙስጠፋ ቤን ሐሽም ኢሳ አልደራዊሽ የሞት ቅጣት የተፈጸመበት ለአቅመ አዳም ባልደረሰበት ዕድሜው በፈጸመው ወንጀል ይሁን አይሁን ግልጽነት እንደሚያንስ አምነስቲ ኢንተርናሽናል ገልጿዋል። አምነስቲ ወጣቱ በቁጥጥር ስር የዋለው በ2018 የአውሮፓውያኑ ዓመተ ምህረት ሲሆን በ2011ና 2012 መካከል በነበሩ ነውጦች ተሳትፏል በሚል ተጠርጥሮ ነበረ። የክስ መዝገቡ የተጠረጠረበት ወንጀል መቼ እንደተፈጸመ አይጠቅስም። ይህ ማለት በወቅቱ ዕድሜው 17 ወይም 18 ሊሆን እንደ የሚችል ጠቋሚ ሆኗል። መንግስት አልዳርዊጅ የሞት ቅጣት የተፈጸመበት ከ19 ዓመት በላይ በሆነ እድሜው በፈጸማቸው ወንጀሎች ነው ሲል ጸንቷል። ወንጀሉ ተፈጽሟል የተባለበትን ቀን ግን አልጠቀሰም። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪይ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ ሰባ አምስት በመቶ የሚሆኑት በቂ የሆነ የወር አበባ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ ሀያ አምስት በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆናቸው ነው። ይህንን ችግር ለመቅረፍና የገንዘብ ሚኒስቴር ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉ ማድረጉን ቢገልጽም የሴቶችን ንጽህና መጠበቂያ ግን ባለፉት ስድስት ወራት ጊዜ ውስጥ ከሀምሳ በመቶ እስከ እጥፍና ከዛም በላይ መጨመሩ ታይቷል። በዚህ ዙሪያ የገንዘብ ሚኒስቴርንና የተለያዩ ባለድርሻ አካላትን አነጋግሬ ያሰናዳውት ዘገባ ቀጥሎ ይቀርባል። ኢትዮጵያውያን ሴቶች የተፈጥሮ ሕግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት አምስት ዓመታት ውስጥ የጤና ሚኒስቴርን ጨምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ ምት ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው። እውነት ነው። ዋጋውን እንዲቀነስ ታክሱን ሪሙቭ አድርግ ያለው ወይም አደርጋለው ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንቲቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ ሰላሳ አምስት ብር የሚገዛ የነበረ አሁን እስከ ስልሳ ብር በዛ ላይ ደግሞ ወደ ከተማ ደግሞ መሀል ወይንም በጣም ራቅ ያለ ሩራል ሩራል የሚባል ከተማ ውስጥ እስከ መቶ ሀያ ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ እና አይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው። ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል፣ ዋጋው በጣም ከፍ ብሏል። ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን። ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው። እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ይሄ ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። ከዛ በኋላ እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረትና ከዚህ ጋር ተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም በፍጹም ምንም ማሳበብ የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይህን ይህ ነው የተባለ ምክንያት የሌላቸው የምርት የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው። ምን ነሳ እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም ዛምድ አካባቢ ከነበሩ ሴቶች ጅዋ ድንቼ ካነጋገርኩት በታሳስ ወር በአስራ አምስት ብር ይሸጥ የነበረ የአገር ውስጥ ምርት አሁን በሀያ አምስት ብር አስር ፍሬ የያዙ ከሀያ አምስት ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያየ ደረጃ ያላቸው የዚህ ውስረታቸው ላይ እና አንዳንድ እንትናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ ሰማኒያ ብር ገብተዋል። ከአርባ እና ሰላሳ አምስት ብር እና አንዳንድ ኪሉ በመሀል ላይ ከአስራ አምስት የነበረው ሀያ አምስት ከሀያ አምስት ብር የነበሩ ወደ አርባ ብር የገቡና አሁን እስከ ሰማኒያ ብር የሚሸጡ የተለያዩ ምርቶችን አይቻሉ ይህ ችግር ከምን አንጻር ሊከሰት ቻለ ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተርት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ ያው እንደተባለው የሴቴክ ንስና መጠበቂያ ዋጋ እንዲቀንስ ተብሎ በመንግስት ደረጃ አቅጣጫ ሰጥቶ አለ ሚኒስቴር ቀርበዋል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሰጥቷል ማለት ነው፣ ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድ ነው? ከቀረበው ጥያቄ አንጻር አምራቾች አሉ፣ ኢትዮጵያ ውስጥ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ከውጭ የሚገባውም ተወዳዳሪ እንዲሆን፣ ከውጭ የሚገባውም ከፍተኛ የነበረው ቀረ። ለምሳሌ ወደ ሰላሳ በመቶ አካባቢ ነበረ አስር በመቶ ሆኗል። የሀያ ፐርሰንቴጅ ፖይንት ደግሞ የሀያ በመቶ ቅናሽ ተደርገዋል ማለት ነው። ከሰላሳ ወደ ሀያ ዝቅ ሲል ማለት ነው። ይሄ ምንድነው የሚያድዘው ዝቅ ስለሚል መጣኔ ከውጭ የሚመጣውን ውድድሩ የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዲወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው እና በተለይ ችግሩን ከዘላቂ በዘላቂ ከመሳት አንጻር የአገር የድርጅቶቹንም ማበረታታት ለሚያስፈልግ ማለት ነው። እና ከዛ ሁለተኛ በሁለተኛ ደረጃ የተደረገው ምንድን ነው? አገር ውስጥ የሚያመርቱ አምራቾች ያቀረቡት ግብዓት ከቀረጥ ነጻ እንዲሆን የተደረገው ለምሳሌ ወደ አስራ አንድ ግብዓት የግብዓት አይነቶች ሶስቱ ሀያ አስር በመቶ ነበሩ ቀሪዎቹ ስምንቱ ደግሞ ሀያ በመቶ ነበር ቀረጡ ሲከፈል የነበረው ከዚህ በፊት ማለት ነው። ስለዚህ እነዚህ አስራ አንድ ግባት ከቀረጥ ነጻ እንዲሆን ተደርገዋል ማለት ነው። ስለዚህ አምራቾች የማምረቻ ወጪ ስለሚቀንስላቸው ምርቱም ይቀንሳል ተብሎ ነው የሚታጠው ማለት ነው። ስለዚህ ከሁለቱ ማጣት ስናየው ዋጋ መቀነስ የሚጠበቅበት ማለት ነው። ምክንያቱም በግባት ላይ የነበረው ቀረጥ ሲነሳ ዋጋ መቀነስ ይጠበቅበታል ማለት ነው። አድማጮቻችን ከሴቶች ንጽህና መጠበቂያ ጋር ተያይዞ የተሰራው መርሃ ግብራችን አላለቀም። በነገው ምሽት ይዘን የምንመለስ ይሆናል። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከአስር ዓመታት በፊት ሀገሩን ለቆ ከመሰደዱ በፊት አበበ ቶላ አቤቶኪቻው ሳቅም በሚፈጥሩ ሆኖም የኢትዮጵያን ፈታኝ ሁኔታዎች በሚያሳዩ የስነ ጽሁፍ ስራዎቹ ይታወቅ ነበር። በስደት አለም ሳታየር ወይም የስላቅ ቧልት ስራዎቹ በተለያዩ ተመልካቾችና ለአድማጮች ሲያሳይ ቆይቷል። አበበ በቅርቡ ወደ ሀገሩ ወደ ኢትዮጵያም ተመልሷል። በዋዘኛ ጨዋታዎቹ የሚታወቀው አበበ በቅርቡ ደግሞ ጠንካራ ሀገራዊ ሀሳቦች የሚነሱበትን የማህበራዊ መገናኛ አውታር ከፍቶም ነጻ ሀሳቦችን እያበረታታ ይገኛል። ከሀብታሙ ስዩም ጋር ያደረገው ቆይታ እንደሚከተል ይቀርባል። የቅርብ ጊዜ አድናቂዎችህ የሚያውቁ በማህበራዊ መገናኛዎች ላይ እንቅስቃሴ ባለህ የለውጥ አቀንቃኝነት ሚና ነው። ቆየት ያሉት ግን እንደኛ ያሉት ማለት ነው የምናውቅህ ኢትዮጵያ ውስጥ ይታተሙ በነበሩ ጋዜጦች ላይ ይወጡ በነበሩ ስላቃዊ ጽሑፎችህ ነው። ወደ ስላቃዊ ጽሑፎች የተሳብክበትን አጋጣሚና በሱም ለመቀጠል የወሰንክበትን ምክንያት እስቲ በቅድሚያ በአጭሩ አጫውተን። የዘጠና ሰባት ቆፈን ገና በደንብ ለቋለቀቀበት ጊዜ ነበርና በርካቶች በፍርሃት እርካቶች ደግሞ በተስፋ መቁረጥ መጽሐፋቸውን ያቋረጡበት ጊዜ ነበር እና እኔ ያንን መጽሐፍ ጀመርኩኝ። ደግሞ ጊዜው ያስፈራ ነበረ። ጊዜው ስለሚያስፈራ ፈራ ተባ እየተባለ የሚጻፍበት ጊዜ ነበረ። ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የነበሩትን እውነታዎች የምንገልጸው በሽሙጥ፣ በስላቅ፣ በአግቦ እንዲህ በጎንዮሽ የሚገለጽበት ጊዜ ነበር እና ለዛ ይመስለኛል። ጊዜው አስፈሪ ነው፣ ግን ደግሞ ሀሳብ መግለጽ እንፈልጋለን። በዛ ምክንያት ነው ያ ጻጻፍ ቀጥሎ እስከ ሶስት መጽሐፍ ድረስ ታትሟል በነገራችን ላይ እና ወደዛ የሄደው በዛ ምክንያት ነው ታወቁ ጽሁፎች ተሰባስበው ቀደም ብለን እንደጠቀስከው በሶስት መጽሐፎች ታትመዋል የአቤተኮቻዎ ሽሙጦች ስላቆችና ምጸቶች ይባላሉ ካልተሳሳትኩኝ ለስራዎችህ ንሸጣ የሚሆኑ ጉዳዮችን ከየት ነው የምታገኘው አብዛኛዎቹ የኑሮ ውድነት ላይ ያጠነጠኑ ነበሩ በወቅቱ ምናልባትም ዘንድሮ ሲታይ ድንቄምት የኑሮ ውድነት የሚያስብሉ ይመስላሉ በወቅቱ የነበረው ሁኔታ ግን በተለይ ኑሮ ውድነት ይሄ ፖለቲካዊ ቁጥጥሩ፣ አፈናው፣ አምባገነንነት ደረጃው፣ እነዚህ ምናልባት ሶስት ነገሮች ብንላቸው ያስኬድ ይመስለኛል። ጽሁፎች ውስጥም በብዛት የሚታዩት እነሱ ናቸው እና በተለይ በተለይ ግን የኑሮ ውድነት በጣም በወቅቱ በርካቶች የተማረሩበት ነበረ። ሌላ የለውጥ ፈላጊነት ስሜትም ማህበረሰብ ውስጥ የሚንጸባረቀውን እየዞርኩኝ ሳይ አይ እችንማ በዚህ መንገድ ልግለጻት እያልኩኝ የምገልጽባቸው ጊዜያቶች ነበሩ። ምናልባት እዚሁ ላይ የአስተዳደር ብልሹነት እያልንም ልንጨምር እንችላለን። በስደት ህይወት ወቅት በኢሳት ቴሌቪዥን ላይ ዋዛና ቁም ነገር በሚል ርዕስ የሳታየር ስራዎችን ማቅረብ ጀምረህ ነበረ። ስላቅን በቴሌቪዥን ማቅረብ ያለው መልካም ነገርና ፈተናው ምን ይመስላል? አብዛኛውን ለቴሌቪዥን ሚዲያም አዲስ እንደ መሆኔ መጠን በወቅቱ የጽሁፍ አይነት ይዘት ያላቸው ነበሩ አብዛኞቹ ጽሁፎች። እነዚያን ጽሁፎች መልክ እየሰጡ በቴሌቪዥን የማቅረብ ነገር ነበረ እና ስላቅን ወይም ደግሞ ሳታይርን ወደ ቴሌቪዥን መስኮት ማምጣት በተወሰነ ደረጃ ከባድ ነው። ምክንያቱም ቴሌቪዥን ከነቃሉም እንደሚገልጸው ቪዥዋል ማድረግ ማሳየት ይፈልጋል እና ማሳያው ደግሞ ማግኘቱ ከባድ ነው። በጽሑፍ ሲሆን ቀላል ነው። ስዕላዊ ገለጻ ማድረግ ይቀላል። በቴሌቪዥን ግን የሚታየውን ነገር ለማምጣት የሚደረገው ጥረት በጣም ብዙ ጉልበት የሚጠይቅ ነበር እና ዋዛና ቁም ነገር አስታውሳለሁኝ ከአስር እስከ አስራ አምስት ደቂቃ በየሳምንቱ የሚሰራ ዝግጅት ነበረ በርካቶች ጥሩ የሚወዱት ዝግጅት እንደነበረ አስታውሳለሁ ነገር ግን ቀላል አልነበረምና ፈታኝ ነው። እውነቱን ለመናገር በዛ ደረጃ በየሳምንቱ ያን ዝግጅት ማቅረብ ቀላል የሚባል አልነበረም። ስለ ቅርብ ጊዜ እንቅስቃሴዎችን እንነጋገር። ከቅርብ ጊዜ ወዲህ አበይ ወደ ለውጥ አቀንቃኝነቱ የዞርክ ይመስለኛል። በተለያዩ ሀገራዊ ጉዳዮች ላይ የማህበራዊ መገናኛ ውይይቶችን ትመራለህ፣ አንዳንዴም ስትሟገት አይሃለሁ። የዋዛው ዘመን በይፋ ተዘግቶ ወደ ቁም ነገሩ መጣህ ማለት ነው ወይንስ ወደዚህ ምዕራፍ እንድትገባ ያደረገህ ልዩ ምክንያት ተፈጥሯል? እንደው በቅርቡም አይደለም እንዳልኩ አብትሽ በተለይ ውጭ ሀገር ከወጣው በኋላ ዋዛና ቁም ነገርን ከዋዛና ቁም ነገር በኋላ እንዳልኩ ዋዛና ቁም ነገር ፈታኝነት እንዳለው ሆኖ ከዛ ቀጥሎ የራሴን ዩቲዩብ ማቋቋም ችያለውኝ እና ሀቅና ሳቅ የሚባል ነበር ያቋቋምኩት። እንደውም በርካታ ወዳጆች ኧረ፣ የታለ ሳቁ እያሉ ይጠይቁኝ ነበረ ለረጅም ጊዜ። አሁንም ቢሆን በተወሰኑ ደረጃ ሙከራዎች ባደርግም ቅሉ ግን እንዳልከው መዘን የሚያደርገው ቁም ነገሩ፣ ሙግቱ፣ ክርክሩ ወደዛ የመሄድ ነገር መጥቷል። እንግዲህ ከየት መጣ? እውነት በይፋ የዋዛው ነገር የሳቁ ነገር ተዘጋወይ የሚለው አይመስለኝም። እውነቱን ለመናገር እኔ አሁንም ቢሆን ነገሮችን እንደው ድርቅ ከማድረግ ይልቅ እያዋዙ ማቅረቡ አሁንም ይሻለኛል። ነገር ግን አንድ ትልቅ ነገር ምንድን ነው ነው እንዳልኩ ከሀገር ራቅ በተባለ ቁጥር የሚያጋጥም ችግር አንዱም ችግር ይሄ ነው። በጣም ነገሮችን ኮስተር ብሎ የማየት ነገር ይመጣልና እሱ የፈጠረው ተጽዕኖ ይመስለኛል። ምናልባት አሁን ወደ ኢትዮጵያ ኢትዮጵያ ነው አሁን ያለሁትና ላለፉት ሰላሳ ምናምን ቀናት ኢትዮጵያ ነው ያለሁት። አሁን አሁን በደንብ እያከማቸው ነው የሳቅ ስንቅ ለመሰነቅ እና ለማቅረብ ነገሮችንን ለማዋዛት አሁን ምናልባት ትንሽ አቅም ይኖራል ብዬ አስባለሁ። እዚህ ሲኮን እና በርቀት ሲኮን፣ በኢትዮጵያ ጉዳይ ላይ የሚጽፍ ሰው፣ በኢትዮጵያ ጉዳይ ላይ የሚናገር ሰው፣ እውነቱን ለመናገር በተቻለው አቅም ወደ ኢትዮጵያ ቀረብ ቢል የተሻለ ነው። በሚፈልገው ለዛ በሚፈልገው ሁኔታ ነገሮችን ለመግለጽ ያስችለዋልና ያ ቅድም ያልከው ተሟጋችነት ተከራካሪነትና ደረቅ የማለት ነገር የመጣው ረዘም ያለ ጊዜ ከሀገር መቆየት የሚያመጣው ጦስ ይመስለኛል። አቤቶክቻና ሀብታሙ ስዩምን ለነበራቸው ቆይታ እናመሰግናለን። አድማጮች የዚህ ቃለ ምልልስ ሙሉ ቅጂ በመጪው ቅዳሜ በሚቀርበው የጋቢና መዝናኛ መሰናዶው ይቀርባል። ዛሬ እንግዲህ ከጥበቡ ዓለም አልወጣንም። ቀጣዩ እንግዳችንም በዚሁ በጥበብ ዓለም ውስጥ ያለ ሰው ነው። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምጸት ይዘት ያላቸውን የካርቱን ስራዎችን በማውጣት የሚታወቅ የካርቱን ስዕል ባለሙያ አለማየሁ ተፈራ ለአምስት ለአመታት የሰራቸውን ስራዎች አሰባስበው በኢትዮጵያ የመጀመሪያ ሆነውን የካርቱን ስሎች ስብስብ የያዘ መጽሐፍ ከሰሞኑ ለገበያ አቅርቧል። ፈንጠዝኛ ይሰኛል። ይሄ መጽሐፍ ከመቶ ሀምሳ በላይ የሆኑ ገጾቹ ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን ፖለቲካ የሚያሳዩ ስብስቦች እንዳሉት አለማየሁ ይናገራል። አለማየሁን ያነጋገረችው ስመኝሽ የቆየዳት ቀጥሎ ይቀርባል። ነዋሪነት የለንደን ነው ሙያዬ ካርቱኒስትና አኒሜተር ነው የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱን ነው እንዴት አሰብከው አይ እንግዲህ ይሄ የልጅነት ከልጅነት ጀምሮ የሰራሁት ነገር አርት ስኩል እያለሁም እንደምሰራ ይታወቃል አይንት ሰብን ላይ ሀገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ብዙ ደክም ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆር አይገባው ማለት ነው። ስለዚህ ቀላል አልነበረም። ብዙ ድካም ነበረው፣ ብዙ አደጋ ነበረው። ስራ ምናምን ነው ተሰራው በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለሕዝብ ቀርቧል። ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው። እኔ አርት እኩል እያለሁ ነው እንግዲህ ከዚያ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስትሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይሰባይ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ኖር ኢማጂኔቲቭ ነው ከሌሎች የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ኖር አተኩሬ ዛሬ ላለበት ደረጃ ደርሷል። ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር? እሱ እንግዲህ አርስኩል ፈርሴል እያለሁ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርስኩል ፈርሴል ላይ የአመታዊ መጽሄቱን ውስጡ ያሉትን ካርቱኖች የሰራትን። ከዛ በኋላ ግን ለንደን ከሄድ በኋላ ብዙ መጽሐፎች ላይ እንደ ሰዎች ይሰራታለ ቀረኞችም የሌላ ዜጎች የሀበሾችም ትናንሽ የህጻናት መጽሐፍ ላይ ያረጓቸው ኢለስትሬሽኖች አሉ። እነዚህ ፖለቲካል ስራዎቹ ግን ሚኒመም የአስራ ስድስት አመት ቀደም የፖለቲካው ላይ ሰርቼበታለሁ ለፐብሊኩ ወደ አንድ ሺህ አምስት መቶ ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰረቻል። እስኪ ሞር ለጠይቀ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው። በተለይ በእኛ ሀገር የተለመደው እና የአንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ ስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለው የምትላቸው ምንድን ናቸው? ቅድም ስት አበሻንያ የሚል ሌላ ኮሚክ ቡክ ለንደን እያለ አሳትሚል በቤተ መንግስት ውስጥ ሁሉንም የነበሩ ከአፄዎቹ ጀምሮ እስከ መለዜና የነበሩትን ሀሳቦች እነሱን የማገናኙበት መድረግ አድርጌ ነበር የሰራውት አልቀጠለም። ይህኛው ግን ህብረተሰቡም ለረጅም ጊዜ በሰራት የፖለቲካ ጉዳይ ላይ ትኩረት እንደሰጠውት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያለቸው ሰዎች ጋራ ተባብረን ስታንዳርዱ የጠበቀ ቦግ ዳርት በኢትዮጵያ። ቅድም እንዳልኩ የካርቱም ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ። ሁሉም ካርቱኒስት ካርቱኒስቶች በነፃነት በነጻነት የሚፈልጉት የሚሄዱበት ሀገር ነው። ያ ነገር ለተወሰነች ደቂቃ ማንም ሰው እንጂ ያድርጉት ከሀሳብ ተለዋወጠሽበት ያልፋል ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውዬውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዚ ሀገር ውስጥ የኖሩት ሀያ ምናምን አመት ና ወደ እኛ ጋር ስትመጭ ግን ሰው እንደ ቀልድም አየውም፣ እንደ ቁም ነገርም አያውም። እንደ ኦፌንሲቭ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራና ኢምፖርታንት እንደሆነ ለሕብረተሰቡ የሚያውቀው ክፍል ገና ብዙ ብዙ ዓመት የሚያደክምን ነው ብዬ ነው የማስበው። እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው፣ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለስር ይዳርጋሉ። በሌሎች ሀገራትም ደግሞ ለምሳሌ በፈረንጆች ሁለት ሺህ አስራ አምስት የቻርሊ ሄብዶ በፈረንሳይ ሀገር አንድ ጋዜጣ ላይ የተደረገው ግድያ እንደነዚህ አይነት አደጋዎች ያጋጠማሉ። በካርቱ ሁለቱን ስራ በሚሰሩ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃል ወይ፣ ወይም ደግሞ ፈርተህ እንዳትሰራ ይሆንክባቸው ጊዜያቶች አሉ? በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር። ጥሩ ጥያቄ ነው። እኔ እንኳን ሞር እኔ ክሬቲቭ ነው የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥመኛል። ስ የሚያስፈራሩኝ ሰዎች ገጥሙኛል። ጥሩ ሀገር ስለሆነ በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይህ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ መሳለች ቦታ ይዘ እና የሚሉ ሀሳቦች ነበሩ። ወደ አስመረከው መጽሐፍህ ፈንጠዝ እያለ መልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱት ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካተዋል ወይ? አዎ በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰሎች፣ ቀደም ብዬ የሰራቸው ዛሬም ሁኔታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የተሰሩ ብዙ ሰሎች አሉ። ካሉት ውስጥ ሰዎች በቀላሉ አንድስታንድ የሚያደረጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸው ላለ ቀሱ ያለምቅ እነዚህ ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የጠነከረ መጽሐፍ ይሆናል። ብዙ ሺ ስለሰራዊ ቀስ እያልኝ ለፐብሊኩ እንዲደርስ ነው ላደርግ። ስለዚህ በቀጣይ የምትሰራ ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? ኦፍኮርስ አሉ። ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ፣ ያለው የፖለቲካ ሁኔታ፣ ግድያው፣ የዘርግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ፣ ወቅታዊ ሁኔታዎችን በማውጣት እና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል? እንግዲህ ትልቅ ሚናም ጨዋታል ብዬ ለማስበው እኔ ቁርስ አደጋዎች አሉ። በአደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁሚያለሁኝ። ደፓርትስ የሚቀጠለው ትኩረት የማደርገው ወደፊት ባለው የምችለውን ሁሉ አድርጋለሁ። አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሳ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ። እሺ፣ በጣም ነው የማመሰግነው ስለጋብዛችሁኝ። ለእይታ እያመሰገንን የእሮብ ምሽት ዝግጅታችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችን በፌስቡክ ገጻችን በያማሃሪክ ላይ እንደተለመደው ለጋቢና ቪኤ በማለት አድርሱን። በቴሌግራም ገጻችን ቪኤ ጋቢና ላይ ደግሞ ፕሮግራሞቻችን ልትሰሙ ትችላላችሁ። የምሽቱ ተረኛ አርታኢ ሰለሞን አባተ፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶው አብረናችሁ አምሽተናል። በነገው ምሽት እንገናኛለን። በዚህ ሙዚቃ እንሰናበታለን። ደናደሩ